ሕጋዊና ሰላማዊ እንቅስቃሴዎችን በኃይል ለማስቆም እየተፈጸሙ ያሉ ግድያዎችና አፈናዎች ይቁሙ፣ በወንጀል የተሳተፉትም ለፍርድ ይቅረቡ ሲል የተቃዋሚው መድረክ ጥያቄ አቀረበ። የመድረክ አመራር አባላት ዛሬ በሰጡት መግለጫ በኦሮሚያ ክልል የተቀሰቀሰውን ተቃውሞ ተከትሎ ሕይወታቸውን ያጡ ዜጎች ቁጥር 86 መድረሱን አስታውቀዋል። ይህ የስም ዝርዝራቸውን ለመገናኛ ብዙሃን አሰራጭተዋል። ኢትዮጵያ መንግስት ለግድያዎቹ ተጠያቂ የሚያደርገው የጥፋት ኃይሎች የሚላቸውን ተቃዋሚዎች ነው። መሳሪያ የታጠቁ የእንቅስቃሴ ተሳታፊዎች በፀጥታ ኃይሎችና በሌሎችም ላይ ጉዳት አድርሰዋል ብለዋል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በሰጡት መግለጫ እስክንድር ፍሬው ፍሬው ዘገባ አለው። የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ዛሬ የሰጠው መግለጫ በተለይ በኦሮሚያ ክልል ተወሰዱ ባላቸው የኃይል እርምጃዎች ላይ ያተኮረ ነው። በሰላማዊ አግባብ ጥያቄ የማቅረብና የመቃወም መብት በኢትዮጵያ ሕገ መንግስት አንቀጽ ሰላሳ ንዑስ አንቀጽ አንድ ላይ መስፈሩን መግለጫው አስታውሷል። የአዲስ አበባና የፊንፊኔ ዙሪያ የኦሮሚያ ልዩ ዞን ከተሞች የተቀናጀ ማስተር ፕላንን በመቃወም ሰሞኑን የተካሄዱት እንቅስቃሴዎችም ይህንን መብት መሰረት ያደረጉ መሆናቸውን አስረድተዋል። መንግስት ግን በእነዚህ ንጹሐንና ሰላማዊ ዜጎች ላይ የኃይል እርምጃ ወስዷል ሲል በመድረክ ዋና ጸሐፊ አቶ ገብሩ ገብረ ማርያም የተነበበው መግለጫ አብራርቷል። ይህንን ህገ መንግስታዊ መብት በመጠቀም ሰሞኑን በኦሮሚያ ክልል ውስጥ በተለያዩ ወረዳዎች፣ ከተሞች እንዲሁም የከፍተኛ ትምህርት ተቋማት ውስጥ ያሉ ህዝቦችና ተማሪ የፍንፍኔ ዙሪያ ከተሞችን ከአዲስ አበባ ጋር ለማስተሳሰር ተብሎ የወጣውን ማስተር ፕላን በመቃወም ሰላማዊ ሰልፍ ለማድረግ ሲንቀሳቀሱ የክልል ፖሊስና የፌዴራል የመከላከያ ልዩ ኃይል ሰላማዊውን ሁኔታ በማደፍረስ ያልተመጣጠነ የኃይል እርምጃዎችን መውሰዱን መድረክ ዳግመኛ ይኮንነዋል። በዚህ የኃይል እርምጃ እስካሁን ባለው መረጃ ከሰማንያ በላይ ንጹሐን ዜጎች ሕይወት በከንቱ ሊቀጠፍ መቻሉን በብዙ መቶዎችም የቆሰሉ እንዳሉ ሰዎች ለሕገወጥ እስራት መዳረጋቸውን ማንነታቸውን መለየት እስከማይቻል አስከሬናቸውን ያበላሻቸው ዜጎች ጭምር በየጥሻው በብዛት ተጥለው መገኘታቸውን መድረክ በታላቅ ሐዘንና ምሬት ተገንዝቦታል። የመድረክ አመራሮች በዚሁ መግለጫ በኦሮሚያ ክልል ተገደሉ ያሏቸውን የሰማኒያ ሁለት ሰዎች ስም ዝርዝርና አድራሻ የያዘ መረጃ ለጋዜጠኞች አሰራጭተዋል ማንነታቸው ያልተለየ የተባሉ አራት ሟቾች ደግሞ አድራሻቸው ብቻ ተጠቅሷል እናም የኃይል እርምጃ እንዲቆም ንጹሐን ዜጎችን በመግደል የተሳተፉ ሁሉም ለፍርድ እንዲቀርቡ ፓርቲው ጠይቋል የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ይህንኑ ነው ያብራሩት ከሁሉም ነገር ቅድሚያ የምሰጠው ይሄ የኃይል እርምጃው ያልተመጣጠነ የኃይል እርምጃ እየተወሰደ ወገኖቻችን የሚቀጥፉበት ሁኔታ ይቁም። ይሄ የመጀመሪያው። ሁለተኛው ይሄንን ከእኛን ቁጥጥር ውጭ ነው የተደረገው። እኛ አይዱ እና ግደሉ፣ ትኩሱ አላልንም። ይሉም እንደሆነ እነዚህን ወንጀል የፈጸሙትን ኦኬ ሕግ ፊት ቀርበው እንድትጠየቁ እንድትደረግም እንፈልጋለን። እንድትጠየቁ መሰረታዊ ሆነ። ይሄ ሀገር ወተን መግባት የምንፈራበት ሁኔታ ነው ወይ? መንግስት ይሁን ማን የፈለገው ዝም ብሎ ተኩሶ ገሎ በነፃነት ያለ አካውንቲቢሊቲ ያለ ተጠያቂነት የምንኖር ሀገር ነው ወይ? እንግዲህ እንዴት ነው ይኖራሉ? ለምን ኢትዮጵያ ይሰደዳል? የሚብለው ቦታ የለውም እንዴ! ስንት ጊዜ ነው የዜጎች መብት ተመጣጣኝ ባልሆነ ጉልበት እየተቀጠፈ ነው እየተባለ ላለፉት እኮ ሀያ አምስት አመታት ይሆናል ከሽግግር ጊዜ ጀምሮ ኦኬ። እና ይሄ ነገር ዝም ብሎ እየቀጠለ ነው። ማን ነው እስቲ የዚህ አይነት ተመጣጣኝ ያልሆነ ጉልበት ተጠቅሞ መሳሪያ ተጠቅሞ ህዝብን ቀልሏል ተብሎ የተከሰሰ የሰራዊቱም አባል ይሁን የፖሊስ አባል ይሁን ይማን፣ ነው ከሰሞኑ የተቃውሞ እንቅስቃሴ ጀርባ ያሉት በፓርላማው በአሸባሪነት የተፈረጁት የኢትዮጵያ ተቃዋሚ ኃይሎች መሆናቸውን መንግስት ይናገራል። ኦነግና ግንቦት ሰባት ደግሞ በዚሁ ውንጀላ በስም ተጠቅሰዋል። የመድረክ ምክትል ሊቀመንበር ዶክተር መረራ ጉዲና በዛሬው መግለጫ እንዳሉት ይህ የመንግስት ውንጀላ የሀገሪቱ መሪ በቅርቡ ከሰጡት መግለጫ ጋር የሚጻረር ነው። የኢትዮጵያ ሬዲዮ እና ቴሌቪዥን የተከታተለ ባለ ሁለት ወር አይሞላ የሀገሪቱ ጠቅላይ ሚኒስትር ኦነግ ሞቷል። ዛሬ ኦነግ ሞቷል ይሉናል፣ ለተና ነገ ተረጎዳ ደግሞ ኦነግ አለ፣ ይኸው በጀርባ ሆኖ እንዲህ እያደረገ ይሉናል። አይንት አዳምቶ ማለት ኦነግ ሞቷል ተብሎ ከተቀበሪ በኋላ ደግሞ ተነስተው ከጀርባ እንዲያደረገ እንዲያደረገ ጸረ ሕዝብ ኃይሎች እንዲያደረጉ ይሉናል። ምንድን ነው ምን ያደርገኛል? እኮ የትምህርት ቤት ሕጻናት ናቸው እኮ እዚህ አሁን የተጀመረው ግንጪ ላይ ከትምህርት ቤት ቆርጦ አንደኛ ደረጃ ነው እና ሁለተኛ ደረጃ አይመስለኝም። እና ቆርጦ መሬት ካድሬው ተከፋፈለ። ከዛ ደግሞ ጭልሞ የሚባል ጫካ ለኢንቨስተር የሚባለው ኢንቨስተር እንግዲህ አሁን ምንድነው ትናንት ምን ያደርግ የነበረው ዛሬ ምንድነው? ለባ ሚሊነር ነው። በበራሱ በበራሱ በረባሱ በምን ይሄድ ነበር? በማግስቱ በሩ በምኑ ሚሊነር ይሆናል? ለነ ኢንቨስተር ተሰጠ ተባለና የትምህርት ቤት ህጻናት ናቸው ተቃውሞት፣ ያን ነው ኦሮሚያ ተቀጣጠለ። ለነገሩ ሰፊ የህዝባዊ ቢሶት አለ። የኢትዮጵያ መንግስት ግን በሰሞኑ የተቃውሞ እንቅስቃሴ ለደረሰው ጉዳት ተጠያቂዎቹ ሀገሪቱን ወደ ለየለት ብጥብጥ መውሰድ የፈለጉ ጸረ ሰላም ኃይሎች ናቸው ይላል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በቅርቡ በሰጡት መግለጫ እንዳሉት ማንኛውም ጥያቄ መቅረብ ያለበት ህጋዊና ሰላማዊ በሆነ መንገድ ነው። በኦሮሚያ ክልል ሲካሄድ የነበረው እንቅስቃሴ ግን የጥፋት ኃይሎች እጅ ጭምር ያለበት መሆኑን ያስታወሱት ለዜጎች ህይወት መጥፋት ተጠያቂዎቹም መሳሪያ ታጥቀው ጭምር የተሳተፉት እነዚህ ኃይሎች መሆናቸውን ጠቅላይ ሚኒስትሩ አብራርተዋል። በዚህ ሂደት ውስጥ በስሜት ተነሳስተው እና የጥፋት ኃይሎች የዘረጉትን መረብ ውስጥ ገብተው የጥፋት ኃይሎች ከበስተጀርባ ሆነው እና ከፊት ለፊትም እየመሩ በርካታ የህዝብ ሀብቶች፣ የመንግስት ሀብቶች፣ የግል ባለሀብቶች፣ የአገር ውስጥም የውጭ ባለሀብቶችም ንብረቶች በንዝን እያርከፈከፉ ያቃጠሏቸው ንብረቶች እንዳሉ ደግሞ እናውቃለን። በዚህ ሂደት ውስጥ መሳሪያ የታጠቁም ኃይሎች ጸጥታ ኃይሎችንም ሆነ ሌሎች የህብረተሰብ ክፍሎችንም በመሳሪያ ኃይል እየገደሉ ወይም ደግሞ እየጎዱ እንደመጡ አይተናል። ይሄ ነገር በምንም መንገድ ሊቀጥል የሚችል አይደለም፣ በምንም መልኩ ሊቀጥል የሚችል አይደለም። መንግስት ህገ መንግስቱን የማስከበር ህጋዊ ስርዓቱን የማስከበር ይሄ የህሉና ጉዳይ የሆነውን ፌዴራላዊ ዴሞክራሲያዊ ህገ መንግስታችንን የማክበር እና የማስከበር ኃላፊነቱን በአግባቡ ሊወጣ ይገባል። የክልሉ መንግስትም የፌዴራል መንግስትም የጀመሩት አሁን ስራ አለ። ይሄን ስራ አጠናክረን የምንቀጥል ይሆናል። ከዚህ አኳያ ማንኛውንም ጸረ ሰላም ሀይል፣ የሽብር ሀይል፣ አካባቢውን ለማናጋት የሚፈልግ ሀይል ከህዝቡ ጋራ ሆነን ህጉ በሚፈቅደው መሰረት ህጋዊ እርምጃ ያለ አንዳች ምህረት የምንወስድ መሆኑን በዚህ አጋጣሚ ደግሞ መልእክት ማስተላለፍ እፈልጋለሁ። መድረክ በዛሬው መግለጫ በርከት ያሉ ጉዳዮችን አንስቷል። ከሰማኒያ በላይ ብሔር ብሔረሰቦች ባሉባት ሀገር የፖለቲካ አቅጣጫ ላይ ወሳኞቹ አማራና ኦሮሞ ብቻ እንደሆኑ አድርገው የሚያቀርቡ ያላቸውን ኃይሎችን መድረክ ተቃውሟል። እነዚህ ወገኖች ድብቅ አጀንዳቸውን የሚያራግቡ መሆናቸውን የገለጸው መድረክ ከዚህ ተግባራቸው እንዲቆጠቡ ማሳስቧል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።